ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከፍተኛው ሸክም የሚኖረው የሐሰት ወሬን በመከላከል እያንዳንዳችን ላይ ነው። መንግስት እኛ መሀል ሆኖ ማስተካከል የመዳኘት ህግን የማስከበር ግዴታ ነው ያለበት። የመረጃ ቴክኖሎጂ ባለሙያው እንግዳችን አቶ ዳኛቸው ተሾመን የሰማችሁት አድማጮች ለጥያቄው መልስ በተሰኘው ቅንብራችን በሐሰት ወይም በፈጠራ ወሬና በሚያስከትለው ጣጣ ዙሪያ ትናንት ምሽት ለጥያቄው መልስ ፕሮግራም የጀመርነውን ሙሉ ውይይት ለምሽቱ ይዘን ቀርበናል። ግን አስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮች ከዛሬ ቅዳሜ ና ሐሴ 11 2011 ዓ ም ስርጭታችን ጋር አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን በቅድሚያ ግን የሰዓቱን ያለም ዜና ጤና ይስጥልኝ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ የአፍሪካ ህብረትና ኢትዮጵያ በጋራ የሸመገሉት የሱዳን ወታደራዊ መሪዎችና የተቃዋሚዎቹ ድርድር ዛሬ የስልጣን መጋራት ስምምነት ተደርሶበታል። በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አነሳሽነት የተካሄደው ድርድር ወታደራዊ መሪዎቹና ተቃዋሚዎቹ በጋራ የሚሳተፉበት የአስተዳደር ምክር ቤት ለማቋቋም የሚያስችል ነው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና ሌሎች እንግዶች በተገኙበት በዛሬው የፊርማ ስነ ስርዓት አስመልክቶ እስክንድር ፍሬው ከአዲስ አበባ ያደረሰን ሪፖርት እንሆ ለወራት የዘለቀው የሰላም ሂደት ዛሬ መቋጫ አግኝቷል። በተለያየ ጎራ የተሰለፉት የሱዳን ተቀናቃኝ ወገኖች የመጨረሻ ስምምነት ተፈራርመዋል። ዛሬ በተፈረመው ስምምነት መሰረት የሱዳን ወታደራዊ መሪዎችና ሲቪሎቹ የተቃዋሚ መሪዎች ሉዓላዊ ምክር ቤት ተብሎ የሚጠራ የጋራ መንግስት ያቋቁማሉ። ምርጫ እስከሚካሄድ ድረስ በሚቆየው በዚህ ምክር ቤት ስድስት ሲቪሎችና አምስት ጄኔራሎች ይኖራሉ። ምክር ቤቱ በሊቀመንበርነት የሚመራው ደግሞ ተራ በተራ ይሆናል። የሱዳንን ወታደራዊ ምክር ቤት በመወከል ስምምነቱን የፈረሙት ሌተና ጄኔራል አብዱልፈታህ አብዱራህማን ሲሆኑ የነፃነትና የለውጥ ጥምረት የተሰኘውን የተቃዋሚዎች ስብስብ በመወከል ደግሞ አህመድ አልራቢ ፊርማቸውን አኑረዋል። የቀድሞው ፕሬዝዳንት ኦማር ሐሰን አልበሽር ከስልጣን ከተወገዱ በኋላም የቀጠለው የተቃውሞ እንቅስቃሴ ግጭትና ፍጥጫ የሱዳን ጎረቤት ሀገራትንና ዓለም አቀፉን ማህበረሰብ ሲያሳስብ ቆይቷል። በተለይም የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የጀመሩት ጥረትና በኋላም የአፍሪካ ህብረት የተቀላቀለው የማሸማገል ሂደት ነው ዛሬ ውጤት ያስገኘው። ጠቅላይ ሚኒስትሩ በቀጥታና በልዩ መልእክተኛቸው አምባሳደር መሐሙድ ድሪር አማካኝነት ነው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ ካርቱም በተካሄደው የፊርማ ስነስርዓት ላይም ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ። እስክንድርን አመሰግናለሁ። አወዛጋቢው የናይጄሪያ እስላማዊ ንቅናቄ የተባለው የሺያ እስልምና ቡድን መሪ ሼክ ኢብራሂም አልዛክዛኪ ለአጭር ጊዜ ለሕክምና ከተጓዙባት ከህንድ በድንገት ወደ ሀገራቸው እንዲመለሱ መደረጉ ተሰማ። ለአራት ዓመታት በእስር ላይ የቆዩት ሼኩ በዚህ ሳምንት ለሕክምና ወደ ውጭ እንዲሄዱ በናይጄሪያ መንግስት ፈቃድ የማግኘታቸው ዜና ደጋፊዎቻቸውን አስደስቶ ነበር። ሼክ ዛክዛኪ ሁከት በማነሳሳት የተከሰሱ ሲሆን እሳቸው ግን ውንጀላ ሳይሆን ያስተባብላሉ። በስር ላይ ሳሉ ሁለት ጊዜ ያንጎል ውስጥ ደም መፍሰስ ያጋጠማቸውና አይናቸውም ላይ አደጋ እንደተደቀነባቸው ከአሁን ቀደም በዘገባዎች ተጠቁሞ ነበረ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከአፍጋኒስታኑ ታሊባን ቡድን ጋር ሀገራቸው ስለያዘችው ድርድር ትናንትና በብሔራ ብሔራዊ የጸጥታ አማካሪዎቻቸው ጋር ውይይት ማድረጋቸውን ዋይት ሀውስ አስታውቋል። ስብሰባው የተካሄደው ሁለቱ ወገኖች ላለፉት አስራ ዘጠኝ ዓመታት ግጭት ላይ በምትገኘው በአፍጋኒስታን ያሉትን የዩናይትድ ስቴትስ ወታደሮች እጣ የሚወስን ስምምነት ላይ ሊደርሱ ተቃርበዋል የሚሉ ዘገባዎች እየወጡ ባሉበት በአሁኑ ወቅት መሆኑ ነው። ፕሬዚደንት ትራምፕ ከውጭ ጉዳይ ሚኒስትራቸው ከማይክ ፖምፔዮ እና ከሌሎችም የብሔራዊ ጸጥታ አማካሪዎቻቸው ው ገለጻ ተደርጎላቸዋል። ዩናይትድ ስቴትስ ኦሬገን ክፍለ ግዛት ፖርትላንድ ከተማ ዛሬ ይካሄዳሉ ተብለው ለሚጠበቁት ሁለት የተቃራኒ ወገኖች ሰልፎች በተጠንቀቅ ላይ እንደምትገኝ ተገለጸ። ፖርትላንድ ፖሊስ ግጭት እንዳይፈጠር ለመጠንቀቅ በከተማዋ መሀል ቦታ ቦታ ይዞ ጥበቃ ላይ ነው የሚገኘው። በአንድ በኩል ቀኝ ክንፍ ተቃዋሚ ሰልፈኞች ይወጣሉ ተብሎ በሚጠበቅበት ቦታ የከተማዋ ጸረ ፋሽስት ቡድኖችም ተቃራኒ ሰልፋቸውን እዚያ ላይ ሊያካሂዱ ነው ያቀዱት። የከተማይቱ ከንቲባ ፖርትላንድን የጥላቻ መንዣ ለማድረግ የምትፈልጉ አትምጡብን ሲሉ ከከተማዋ የሃይማኖትና የንግድ መሪዎች ጋር ሆነው ማስጠንቀቂያ ሰጥተዋል። በመጨረሻ የስፖርት ዜና አስመራ ላይ እየተካሄደ ባለው የምስራቅና የመካከለኛ አፍሪካ የእግር ኳስ ምክር ቤት ሴካፋ ከ15 ዓመት ዕድሜ በታች የወንዶች ሻምፒዮና የዩጋንዳ ቡድን ኢትዮጵያን፣ ሩዋንዳ ደቡብ ሱዳንን አሸንፈዋል። ብርሃነ በረሀ ከአስመራ ዘገባ ልኳል። ትላንት የጀመረው አስር ብሔራዊ ቡድኖች እየተሳተፉበት ያሉት በአስመራ እየተካሄደ ያለው የመካከለኛና ምስራቅ አፍሪቃ ሴካፋ የወንዶች ከ15 ዓመት በታች የእግር ኳስ ግጥሚያ ዛሬ ሰኔ 17 2019 ኢትዮጵያ ከኡጋንዳ፣ ሩዋንዳ ከደቡብ ሱዳን ባደረጉት ጨዋታ ሩዋንዳና ኡጋንዳ ሶስት ለዜሮ በሆነ ተመሳሳይ ውጤት አሸንፈዋል። የኢትዮጵያ ብሔራዊ ቡድን በሶስት በ62ና 64ኛ ደቂቃዎች በተቆጠሩበት ጎሎች ነው የተሸነፈው። የኢትዮጵያ ብሔራዊ ቡድን አሰልጣኝ ሰለሙን ሞካ የሽንፈታቸው ዋነኛ መንስኤ ያደረጉት የአጭር ጊዜ ዝግጅትና የኡጋንዳ ብሔራዊ ቡድን የተሻለ ዝግጅትና የዕድሜና የአካል ብቃት ልዩነት እንደሆነ ተናግሯል። ሩዋንዳና ደቡብ ሱዳን ባደረጉት ጨዋታ የሩዋንዳ ብሔራዊ ቡድን ኤሪክ ረሃሚ ባስቆጠራቸው ሶስት ግቦች ማሸነፍ ችለዋል። የሴካፋ ከ15 ዓመት በታች የእግር ኳስ ግጥሚያ ነገ ሰኔ 18 2019 ሱዳን ከኬንያ፣ ቡሩንዲ ከሶማሌ በሚያደርጉት ጨዋታ ይቀጥላል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ብርሃነ ብርሃን አመሰግናለሁ። ለሰዓቱ ያለን ዜና በዚሁ ተጠናቋል። አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበድ ነኝ። አሁን ወደ ምሽቱ ቀዳሚ ቅንብር ለጥያቄው መልስ ነው መወስዳችሁ። የሐሰት ወይም የፈጠራ ወሬና እያስከተለ ያለው ጣጣ የትላንትናው ምሽት ጀመር ያደረግነውን ቅንብር ወይም ዝግጅት ሙሉ ውይይት ለምሽቱ ይዘን ቀርበናል። አቶ ሸዋንግዛው ቦጋሌ የተባሉ አድማጫችን በሰነዘሩት ጥያቄ ነበር የትላንቱን ምጥን ዝግጅት የቋጨ ነው። በርዕሰ ጉዳዩ ዙሪያ ከአድማጮች ለቀረቡ ጥያቄዎች መልስ የሚሰጡን እንግዳችን የመረጃ ቴክኖሎጂ ባለሙያው አቶ ዳኛቸው ተሾምናቸው። የፕሮግራሙ አዘጋጅና አቅራቢ ትስታ ብላቸው ናት። በትላንትናው ምሽት ጀምር ያደረግነውን ቅንብር ሙሉ ዝግጅት አቶ ሸዋን ግዛው ቦጋ ላይ የተባሉ አድማጫችን በትላንቱ ምሽት መጨረሻ ባነሱት ጥያቄ ነበር የቋጭ ነው። ከዚያ እንነሳለን። ቤታኛቸው አመሰግናለሁ። በቅድሚያ ምስጋናይን በማቅረብ ለዚህ ስለተባበራችሁ አጠቃላይ አሁን በዚህ በሀያ ሰባት አመቱ ኢህአዲግ አገዛዘመን ኢትዮጵያ አብዛኛው የስድብ ፖለቲካ ላይ ፌክ ኒውስ ላይ ያልሆነውን ሆነ ብሎ በፈጠራ ወሬዎች ላይ ተመርኩዞ ሕዝብን ለማሸበር ስራዎች ተጀምረው አሁን ስኬታቸው አገር ወደ ማጥፋት ደረጃ ላይ የደረሰበት ሁኔታ እየተስተዋለ ነው። ይበልጡ አሁን ስንመለከተው በአገሪቱ ውስጥ ሚዲያዎች ላይ ያሉ መሰዳደቦች በአንድ ጊዜ የመጡ ሳይሆኑ ለብዙ ጊዜ የልዩነት ስብከት ተሰብኮባቸው ኢትዮጵያ ውስጥ እኔ አሁን ትንሽ ከዛ በፊትም ያሉትን ደርግንም አይቸዋለሁ። የተለያዩ ነው። ከዛ ደርግን ከደርግ ጀምሮ ያሉትን ነገሮች አይቻቸዋለሁ እና አሁን ስንመለከተው የዘር ልዩነታችን ይበልጥ በሚዲያ ላይ ሾክ እየተደረገ ሰዎችን ላላስፈላጊ እርምጃ እንዲወስዱ እየገፋፉ የተለያዩ ሰዎች በፌክ ኒውስ የራሳቸውን አካውንት በመዘርጋት አገሪቱ ውስጥ ከፍተኛ ኪሳራ እንዲደርስ ከሚያደርጉት ጦር ከፈታው ወሬ የፈታው እንደሚባለው በወሬ አገሪቱን ለማውደም የተዘጋጁ ሰዎች አሉ እና በዚህ ረገድ መንግስት፣ በኢትዮጵያ ውስጥ ፌክ ኒውስ የሚሰሩ ሰዎች ላይ ምን ማድረግ አለበት? ህዝቡ በራሱ ደግሞ የሚያፈርሰው አስተዋጽኦ፣ ለመንግስት የሚያደርገው አስተዋጽኦ ምን መሆን አለበት? ይላሉ በሚለው ነው ልጠይቅ የፈለግኩት። ሰዎች ውስጥ ደግሞ ወደ ራሳቸው ህልና ተመልሰው ከራሳቸው ጋር ታርቀው በኢትዮጵያዊ አንድነት ላይ ሆነው ኢትዮጵያ ወደ አንድ መስመር ሄዳ ሰዎች በፍቅርና በሰላም እንዲኖሩ ምን ማድረግ አለባቸው? በእነዚህ በሶስቱ መስኮች ምክር ቢያቀርቡ ቮይስ ኦፍ አሜሪካ አመሰግናለሁ። እነዚህን ጥያቄዎች ነው የማቀርበው። እሺ አቶ ሸዋን ግዛው ቦጋለ በጣም አርጌ አመሰግናለሁ። ለአቶ ዳኛቸው ተሾመ እንለቃለን መልሱን እንዲሰጡልን። እሺ በጣም አመሰግናለሁ። ወይዘሮ ዝጋብ ይፈቀድልኝ ትንሽ ወደ ኋላ ሊሄድና ፌክ ኒውስ የሚስፋፋው እንዴት ነው? ለምንድን ነው የሚስፋፋው የሚለው ስንገልጽ ለእነኝህ ሁሉ መልስ ማቀፊያ ይሆናል። እሺ ፌክ ኒውስ የሚስፋፋባቸው ሁለት ተቀዳሚ ነገሮች አሉ። አንደኛው ሁሉም ከእኛ ከግለሰቡ ማለት ነው ከግለሰቦች ጥንቃቄ፣ ከግለሰቦች የአሰራር ስልጥ አኳያ የሚመጣ ነው። አንደኛው በእንግሊዝኛ ፊልተር በብል የሚባል ጽንሰ ሐሳብ አለ፣ ስነው ምናምን አለ። ፊልተር በብል የሚባለው ምንድን ነው? ሁላችንም ለምሳሌ አሁን በድረገጾች ላይ ማህበራዊ ሚዲያ እንደ ፌስቡክ ወይንም እንደ ትዊተር፣ ዩቱብ ላይ ምናምን ስንሄድ የምንከበው በምናምናቸው በሚመስሉን ሰዎች ነው። ራሳችን የምንከበው እና እኔ ለምሳሌ ኢንተርኔት ላይ ስወጣ የማነባቸው መጽሐፎች፣ የምገዛቸው መጽሐፎች፣ የምሄድባቸው ዌብሳይቶች፣ የማናግራቸው ወዳጆቼ ምን እንደሆኑ ይሄ ኢንተርኔት ላይ ያሉ የሰውን ንቅናቄ የሚጽፉ ዶኪመንት የሚያረጉ የሰውን የዲጂታል ማንነት የሚጽፉ ክፍሎች አሉ እና እነኛ ያጠኑናል። እንደው ለማብራራት ያህል እነዚህ ራሱ ኢንተርኔቱ የእኛን አዝማሚያ ፍላጎት ወይንም ደግሞ የምንወያያቸውን ሀሳባችንን የምንጋራቸውን ወይንም የምንወዳቸውን ነገሮች ረጅስተር ያደርጋል ማለት ነው። አይደለም? ልክ ነው። እነዚህ ዋና ዋና የኢንተርኔት መረጃ ፍለጋ ማሽኖች ሰርች ኤንጂንስ ናቸው። እና እነዚህ ሰርች ኤንጂኖች የፍለጋ ቀመራዎችን አልጎሪዝም የሚባል አለ። በምን አይነት የሰውን ማንነት የሰውን ምንነት በሚያደርገው ንቅናቄ ማወቅ እንችላለን ብለው፣ ለምሳሌ ባንክ ሄዶ ኢንተርኔት ላይ ካለው አካውንት ሄዶ አንድ ነገር ሲገዛ ጀምሮ አንድ ዌብሳይት ላይ ሄዶ እዚህ ጋር ሲጠቁም ክሊክ ሲያደርግ ምን ያህል ደቂቃ ቆየ፣ እዚህ ላይ ምን ያህል ሰከንድ ቆየ፣ እዚህ ላይ ከዚህ በኋላ የት ሄደ፣ ከዚህ ምን አደረገ የሚለውን በጠቅላላ ያጠኑንና እያንዳንዱን ግለሰብ ያውቁታል ማለት በሚችልበት ሁኔታ ነገ ጠዋት ተነስቶ ምን ያደርጋል የሚለውን እስከ መተንበይ ድረስ ይደርሳሉ እና በዚህ የተነሳ ለእያንዳንዳችን ይሄ ፊልተር በብል የሚባል በአማርኛ ለመተርጎም ሞክሬ የጠራ ክበብ ስልቻ፣ እዛ ስልቻ ውስጥ ይከቱናል። ፊልተር በብል ውስጥ ይከቱናል እና ይከቱንና እኔ አሁን ነገ ተነስቼ ኢስታንቡል ምንድን ነው ብዬ ስለ ኢስታንቡል የመረጃ ሰርች ኢንጅን ብጠይቅ ለእኔ ስለ ኢስታንቡል የሚሰጠኝ ገለጻና አንድ ደግሞ የስነ አእምሮ ፕሮፌሰር ጃፓን ውስጥ ያለ ቢጠይቅ ስለ ኢስታንቡል የሚሰጠው ገለጻ ልዩ ልክ ሁለት ኢስታንቡል እንዳሉ አድርጎ ነው። ምክንያቱም ለዛ ለስነ አእምሮ ፕሮፌሰር ማወቅ የሚፈልገውን ነገሮች ሁሉ እስከዛ ድረስ ስለሱ ያጠኑትን ይጠቀሙና ይሄንን ነው ማየት የሚፈልገው ብለው ስለ ኢስታንቡል እሱ ማየት የሚፈልገውን ያሳዩታል እኔ ደግሞ እስከ ዛሬ ሳረግ የነበረውን ያዩና ለእኔ ደግሞ ያሳዩኛል ኢስታንቡል ይሄ ነው ብለው ሁለታችን እንደ አጋጣሚ ተገናኝተን እስኪ ስለ ኢስታንቡል እንነጋገር ብንባባል ያ ፕሮፌሰር የሚለውና እኔ የሚለው ስለ ኢስታንቡል ሁለት ልዩ አገር ውስጥ ያሉ ከተሞች እንደሆኑ ነው የምናየው እና ይሄንን ጥናት ያደረገው ኤሊ ፓሪሰር የሚባል አንድ ተመራማሪ ነው እና ይሄንን ካየ በኋላ ፊልተር በብል የሚባል አደገኛ የሆነ ክስተት አለ። በሱ ካልተጠነቀቅን እምናቀውን እንኳን እውነተኛ መሆኑን እንኳን የማናቅበት ደረጃ ላይ ደርሰናል የሚል ድምዳሜ ላይ ደረሰ። እንግዲህ ይሄ አንደኛው እሱ ነው። ሁለተኛው ደግሞ ኤኮ ቻምበር ይባላል። ይሄ ኤኮ ቻምበር ወይንም የገደል ማሚቱ ክበብ የሚባለው ነው እና ኤኮ ቻምበር ምንድን ነው? በዚህ በሶሻል ሚዲያ ላይ ስንነቃነቅ ስንሰራ ራሳችንን የምንከበው እኛን በሚመስሉን ከኛ ጋር በሚስማሙ በሃይማኖትም ሆነ ማህበራዊ የሚስማሙንን ሰዎች በትምህርት ደረጃም ቢሆን ከኛ አካባቢ የሆኑ ሰዎች ጋር ነው ራሳችንን የምንከበው። የማይመስሉን እና ከኛ ጋር የማይስማማ ሀሳብ ያላቸው ሰዎች ፍሬንድ እንኳን ሲያደረጉን፣ ወዳጅ ሲያረጉን በዚህ በኢንተርኔት ላይ በፌስቡክ ላይ ለምሳሌ ካልተስማማ ናቸው አንድ ፍሬንድ እናደረጋቸዋለን ከጓደኝነት እንሰርዛቸዋለን። ስለዚህ ራሳችንን በሚመስሉን ሰዎች ብቻ እንከብና ይሄንን የገደል ማሚቱ ክበብ ራሳችን ላይ እናደርግና፣ እኛ የምንለው ነው ተመልሶ የሚያስተጋባው፣ ራሳችንን እንደ መስማት ማለት ነው። እና በዛ የተነሳ ሌሎችን ሀሳቦችን ማስተናገድ አንችልም። ምክንያቱም ሌሎች ከኛ የተለዩ ሀሳቦች የሚሰጡ ሰዎችን ገፍተናቸዋል እና ይሄ ኤኮቻምበር የፈጠረው ሁኔታ ስንጮህም ስንናገርም ለዚህ ይገደናል ብለን እንትን ስንልም ሌላውን አስተሳሰብ የማናይበት ደረጃ ደርሰናል። እና እነኚህ ሁለት ክስተቶች ፊኖምናስ ፊልተር በብል የሚባለው እና ኤኮ ቻምበር የሚባለው አንድ ላይ ሆነው አንድ ላይ ሆነው የሚፈጥሩት ሁኔታ ምንድን ነው? አንድ ፌክ ኒውስ የውሸት ዜና ሲመጣ የመጣው እኛ ከምናውቀው ከእኛ ወዳጅ ከሆነ ሰው ፍሬንድ ካረግ ነው ስለሆነ ብዙ አይነት ስንተና ሳናካሂድ ምርመራ ሳናካሄድ እኛም ተቀብለን እንለቀዋለን ማለት ነው። እኛ ስንለቀው ሌላውም ይለቀዋል፣ መጦዝ ይጀምራል እና ያ የገደል ማሚቱ እያጫጫኸ ከፍተኛ ጡዘት ይፈጥርና በአንድ ጊዜ ያ ሀሳብ ለመቶ ሺህ ለሚሊየን፣ ለሁለት ሚሊዮን ሰዎች እየደረሰ በፖለቲካ አኳያ ለምሳሌ ኒውዮርክ ታይምስ በፌስቡክ ላይ የተካሄደ የህዝብ ጭፍጨፋ ብሎ የሰየመው አለ። ምን ብሎታል? አንድ ሚሊየን ሮሂንጋ የዘርና የሀይማኖት ማይኖሪቲዎች እንዲሰደዱ፣ ቤታቸው እንዲቃጠል፣ እንዲጠፉ የተደረገው ፌስቡክ ላይ በተደረገ የጦዘ የሐሰት መረጃ ነው። እና ኒውዮርክ ታይምስ ያን ጊዜ ጂኖሳይድ ኢንሳይትድ ኦን ፌስቡክ ብሎ አውጥቶታል። እና ፌስቡክ ምን ያህል ዳሜጅ እንዳለው በሌላውም ደግሞ ፌስቡክ ብቻ አይደለም በሬዲዮም የጦዘ ወደ ስምንት መቶ ከስምንት መቶ እስከ አንድ ሚሊየን ህዝብ ያለቀበት ሩዋንዳ ውስጥ የተፈጠረውን ታውቁታ አላችሁላችሁም። ግን ከአቶ ሸዋንግዛው ቦጋለ ጥያቄ ጋር ለማገናዘብ እሳቸው እንዳሉት አገር ውስጥ አገር ውስጥ እንደውም አገር ሊያፈርስ እየደረሰ ነው እና ይሄ የተዛባ የወሬ ስርጭት መንግስት ምን ማድረግ ይችላል? ህዝብስ ምን ማድረግ ይችላል ብለዋል። ና እሷን ነካ ነካ ያርጉልን ና ወደ ሌላ ጥያቄ እሺ። አዎ አቶ ሸዋን ግዛው በጣም ልቤ ውስጥ ያለ ሀሳብ ነው ያነሱት። በተለይ ላለፉት ሀያ ሰባት ዓመታት የተፈጠረ ህዝብን ከህዝብ ጋር ለማቃረን ለማጋጨት የተደረገ ሸፍጥ አለ፣ ፌክ ኒውስ አለ እና ያ ኢትዮጵያኖችን ከፋፍሎ ለመግዛት አመችቶታል እና ይሄ ቀጥታ የሂትለር የፕሮፓጋንዳ የመገናኛ ሚኒስትር የነበረው ጆሴፍ ጎብልስ የሚባለው ምን አለ፣ ይሄን ኮት አደርገዋለሁ። በጣም ጠቃሚ ከዚህ ጋር የሚሄድ ስለሆነ ምን አለ፣ አንድ ትልቅ ውሸት ፈጥረህ ብታወራና ይህንን ውሸት ብትደጋግመው ህብረተሰቡ ያብነሃል። ይህ ውሸት ተቀባይነት እንዲኖረው ግን መንግስት የግለሰቡን ህብረተሰቡን ውሸት ከሚያስከትላቸው መዘዞች መጋረድና እውነቱን ሊያወጡበት የሚችሉ ኃይሎችንና ግለሰቦችን መጠበቅ አለበት ይላል እና ከእንግሊዝኛ የተረጎም ስለሆነ ምን ይላል ስ ቢካም ቨርል ኢምፖርታንት ፎር ደ ስቴት ቱ ዩዝ ኦል ኦፍ ስ ፓወር ቱ ሪፕሬስ ዲሰንት ያለውን ኃይል ሁሉ ተጠቅሞ ተቃዋሚዎችን ይሄንን ውሸት የሚያጋልጡትን ማፈን አለበት። ምክንያቱም ይላል ፎር ደ ትሩዝ ኢዝ ደ ሞርታል ኤነሚ ኦፍ ደ ላይ፣ እውነት የውሸት ገዳይ ጠላት ስለሆነ እውነቱን አፍን ደ ትሩዝ ኢዝ ደ ግሬተስት ኤነሚ ኦፍ ደ ስቴት ይላል። ይሄ የጆሴፍ ጎብልስ የሂትለር ፕሮፓጋንዳ ሚኒስተር የነበረው ነው። እና ይሄንን የጠቀስኩበት ምክንያት ምንድን ነው? ልክ እሱ ይሄንን እንዳለው ለሀያ ሰባት አመታት ህዝቦችን ከህዝቦች ጋር ለማጋጨት የብሄር ጭቆና አለ ዐጼ ምኒሊክ ይህን ያህል ኦሮሞዎች ጨፈጨፉ እንደዚህ ሆነ ብሎ ለመረጃ ብሎ ያወጣቸው እስከ ሀውል መትከል ድረስ ያረጋቸው ፣ እነኚህ ሁሉ አንድ ላይ ተደማምረው ህዝቡ እንዳይስማማና እንዲጋጭ አድርጎታል። እና መንግስት ምን ማድረግ ይችላል ለተባለው፣ መንግስት ማድረግ ያለበትን ቸው እነ አቶ ለማ መገርሳ እነ ዶክተር አብይ እነ አቶ ገ ሌሎችም አንድ ላይ ሆነው ይህንን ሀሰት ባጋለጡ ጊዜ የኢትዮጵያ ህዝብ ችግር የብሔር ሳይሆን መደብ ችግር ነው ባሉ ጊዜ ይሄንን የውሸት ትርክቶች ባጠፉ ጊዜና ከአምቦ ተነስተው ባህር ዳር በገቡ ጊዜ ይሄንን የጆሴፍ ጎብልስ የጠቀሰውን ሀሰት የሚሰብር እውነት አረጋግጠው ይዘው ሄዱ። ያንን በማረጋቸው ነው፣ ይሄንን የሀሰት ትርክት በመስበራቸው ነው፣ ይሄ ለውጥ ሊመጣ የቻለው። እንግዲህ ሁለት ነገር አለ። እርግጥ አሁን ህዝብና ህዝብ መካከል ጭቆና አልነበረም የሚለውን የሚቀበሉ በጣም ብዙ ሰዎች እንዳሉ ሁሉ በማንነታችን ተጨቁነናል የሚሉ አሉ እና ስለዚህም ደግሞ ባለፉት ሀያ ሰባት ዓመታት ስልጣን ላይ የነበረውን መንግስት እንደ ትልቅ ባለውለታ አርገው የሚያዩ ኢትዮጵያውያንም አሉ ይሄ እንዳለ ሆኖ መስመራችንን እንዳንስትና እዚሁ ፌክ ኒውስ ወይንም የሐሰት ወሬ ስርጭት ላይ ብናተኩር ህዝብስ ምን ማድረግ ይችላል? በራሱ አሁን ያለውስ መንግስት እንግዲህ ያው እንዳሉት ባለፈው ከሁለት ዓመት በፊት የመጣው መንግስት ነው፣ አሁንም ስርአቱ ላይ ያለውና ምን ሊያረጉ ይችላሉ የሚለውን እስቲ አጠራ አርገው ይግለጹልን። ህዝብ መካከል ሰላምና ፍቅርን ለመመለስ እንግዲህ በመጀመሪያ መንግስት በሚዛን ላይ የሚያስቀምጣቸው ሁለት ነገሮች አሉ። የህዝብ የግለሰብ የመናገር መብትና፣ ግለሰብ ደግሞ በሚናገረውና በሚጽፈው ሀሳብ የተነሳ ሊመጣ የሚችሉ ችግሮች። ሁለቱን አንድ ላይ በሚዛን ላይ አስቀምጦ ነው መንግስት የሚሰራው። ከፍተኛው ሸክም የሚኖረው የሀሰት ወሬን በመከላከል እያንዳንዳችን ላይ ነው። መንግስት እኛ መሀል ሆኖ ማስተካከል የመዳኘት ህግን የማስከበር ግዴታ ነው ያለበት። እኛ ግን እንደ ግለሰቦች አእምሯችንን እየፈተን በየጊዜው የምናደርገውን ነገር ጭንቅላታችን ውስጥ የሚገባውን ሀሳብ ልክ ምግብ ልንፈልግ ሬስቶራንት ስንሄድ መርጠን፣ ሬስቶራንቱ ምን አይነት ልምምድ እንዳለው ምን አይነት ምግብ እንደሚሸጥ አጥንተን ነው ሄደን ገዝተን የምንበላው እና ሀሳቦችንም ስናገኝ ለአእምሯችን ስንመግበው ያንን ከየት መጣ፣ ሶርሱ ምንጩ ምንድን ነው፣ እነማን ናቸው፣ ማን ነው ብለን መጠየቅ። እሱን ካየን በኋላ ደግሞ ልክ ምግብ ስንገዛ እዚህ ሀገር ሌብል የሚባል ነገር አለ፣ የሚለጠፍ ነገር አለ። ስለ እያንዳንዱ ምግብ ጨው ይሄን ያህል አለበት፣ ስኳር ይሄን ያህል አለበት ምናምን የሚል እና ስኳር በሽተኛ ያለበት ሰው ለምሳሌ ስኳሩን አይቶ ከተወሰነ በላይ ከሆነ ያንን ዝም ብሎ ገዝቶ እንትን አይልም። እና እኛም ስናይ አንድ መረጃ ስናይ ትንሽ ምርምር ማድረግ። ለምሳሌ መረጃውን አይተን ከቮይስ አሜሪካ የመጣ መረጃ ነው ብሎ ቢለን የሆነ ሊንክ እዛ ላይ ካለ ያንን ጠቁመን ክሊክ አድርገን ሄደን አንድ ትንሽ ስቴፕ ወስደን ሄደን ቮይስ ኦፍ አሜሪካ ነው ወይ እንዴ፣ እንዲህ ያለ የሚያስደነግጥ ነገር እንዴት መጣ ብለን ቮይስ ኦፍ አሜሪካ ቪኦኤ ዳት ጋቭ ነው የሚለው ወይንስ ቪኦኤ ዳት ቲቪ ነው የሚለው ቪኦኤ ዳት ሲኦ ነው የሚለው ምናምን ብለን ትንሽ ነገር ስናይ እውነት ከሆነ ቮይስ ኦፍ አሜሪካ ዳት ጋብ የሚል ከሆነ ኦ ኦኬ ብለን ማለት እንችላለን። እና ጥቃቅን ነገሮች እያንዳንዳችን ማድረግ ያለብን፣ ይሄንን ሳናረግ ማስተላለፍ ኃላፊነት የጎደለው ነው። ልክ ሬስቶራንት ውስጥ ገብቶ ምን እንደሚበሉ ሳያውቁ ያለውን ሁሉ ማጋበስ ማለት ነው። እሱን አናረግም። እንደሱ ስናረግ ራሳችን እንጎዳለን። ሁለተኛው ነገር ደግሞ ኦተርሽፑ ማን ነው ሳፖርት ይሄ ምንድነው የሚደግፍ ዶኪመንቶች አሉ ወይ? ይሄ ቀልድ ነው ወይ? ቅድም ያልኩት ፌክ ኒውስን ስንዘረዝር ዘለፋ ነው ወይንስ ሽሙጥ ነው? እንደ ቀልድ የተባለውን ነገር ወስደን ለምሳሌ ፕሬዚዳንት ዶናልድ ትራምፕ ሃይማኖታቸውን ወደ እስልምና ቀየሩ የሚል ካፕሽን ነገር አድርጎ ቢወጣ ያንን ማን የጻፈው ምን ላይ ነው የተጻፈው የሚመስል ነገር ነው ወይ ብለን ሳናይ ማስተላለፉ ኃላፊነት የጎደለው ነው ማለት ነው። እና በጣም ጥቂት የሆኑ ነገሮች ነው ማድረግ ያለብን ይህንን ለማስተላለፍ። ሌላ ደግሞ ታማኝ የሆኑ ምንጮች ጋር ሄዶ ያንን ማመሳከር አንድ። ስለምናውቀው ትልቅ ሀሳብ የሆነ የሚያስደነግጥ ነገር ቢወጣ መጀመሪያ የታወቁ የዜና ምንጮች ጋር፣ የምናከብራቸው ሰዎች የሚከታተሏቸው የሚጽፏቸው አምዶች ጋር ሄደን እዛ እነሱ ጋር ማየት ያለበለዛ፣ ለምሳሌ ቮይስ ኦፍ አሜሪካ ዌብሳይት ላይ ሄዶ እዛ ላይ ወጥቷል ወይ ማመሳከር፣ እንደዚህ እንደዚህ ነገሮች ማድረግ። ስለ ጤና የሚያወራ ከሆነ ዌብ ሜድ የሚል አለ ለምሳሌ፣ እዛ ላይ ሄዶ ሪሰርች ማድረግ። እንደዚህ ጥቃቅን ነገሮችን አርገን የራሳችንን ግዴታ እንድንወጣ፣ ህዝቡ ይሄንን ሲያደረግ፣ ያን ጊዜ ነው ይሄ የፌክ ኒውስ ሀይቁ ይደርቃል። ያለበለዛ ያንን ሀይቅ ካደፈረስ ነው እኛም የዛ የሐሰት መረጃ አቀባባዮች ነን ማለት ነው። ፌስቡክ ላይ ለምሳሌ ወዳጆቻችን ብለን የምንላቸው ከኛ የተለየ ሀሳብ ያደላቸውን ሰዎች መከታተል፣ ምንድ የሚሉት ብሎ መስማት፣ ወዳጆች ማረግ፣ ሌላ ሌላ ሀሳብን አኮሞዴት ማስተናገድ ማለት እንግዲህ ፊልተር በብል የሚባለውም ደግሞ የራሳችንን በምንፈል በአንድ አቅጣጫ ብቻ ራሳችንን አለመክበብ፣ ሰፋ ያለ አምድ ለራሳችን መፍጠር ያስፈልጋል እና ይህንን ስናደርግ ፌክ ኒውስን የሀሰት ወሬን መከላከል እንችላለን። ግን ከመንግስት ብቻ መጠበቅ አንችልም። ነገር ግን መንግስትም ደግሞ ግዴታ አለበት። መንግስት የራሱን ግዴታ ስላልተወጣ የተፈጠሩ ብዙ አደገኛ ሁኔታዎች አሉ። እንደውም በዛ ላይ አንድ ጥያቄ ላክል፣ አቶ ዳኛቸው። መንግስት የኢትዮጵያ መንግስት ከቀደሙት መንግስታት ሻል ያለ መረጃ የመስጠት ልምድ እየጀመረ ቢሆንም ከመንግስት መረጃ አይገኝም። ከመንግስት ደግሞ መረጃ ያለመገኘት ለእነዚህ አሉ ባልታዎች ወይንም ስፔኩሌሽን ወይንም በግምት ለሚነገሩ ነገሮች በር ይከፍታል። መንግስት መስሪያ ቤቶች ውስጥ የሚገኙ ቃል አቀባዮች ጋዜጠኞች ፈልገው እነሱን ማግኘት እስከሚሳናቸው ሳይሆን ሰዎች የሚተቹት እነሱ በየጊዜው የተመደበ የመረጃዎችን ፍሰት የሚያሳልጥ ስራ ነው መጀመሪያ ያለባቸው። መረጃዎች ከተሰጡ የተወሰነ ይሆናል። ፌክ ኒውስ ወይም አሉ ባልታ አቶ ኪዳኔ በረሀ ገብሩ ከትግራይ ሽራሮ ጥያቄ ልከዋል። ምን ይላል ጥያቄያቸው? በአሁኑ ወቅት የውሸት ዜና ከግለሰብ አልፎ በመንግስት ደረጃ ሆን ተብሎ አሳሳጅ ብሎም እጅግ አደገኛ ሊባል በሚችል ደረጃ እየተሰራበት እንደሆነ ይታወቃል እና እንዴት ሊገታ ይችላል ይላሉ። እንግዲህ መረጃ መስጠት አንዱ ሆኖ ሳለ እሳቸው እንደሚሉት ደግሞ መንግስትም ራሱ አሳሳች ዜናዎችን እየለቀቀ ነው ይላሉ። ይህንን አጠር ባለመልኩ መልከት ያርጉልንና ወደ አድማጭ መስመር ላይ እየጠበቀን ስለሆነ ወደ አድማጭ እንሄዳለን። እሺ በአሁኑ ጊዜ የኢትዮጵያ መንግስት አስተዳደር ውስጥ ችግር ከመፈጠሩ በፊት ነገሮችን ችግር እንዳይፈጠር የማየት ሁኔታ ፕሮአክቲቭ ሆኖ መስራት ባለመኖሩ ሀሰት ዜና በራሱ ይጦዛል። መንግስት ግን ቀደም ብሎ ያንን እውነት ቢያጋልጥ ኖሮ ልክ መብራት ሲበራ ጨለማ እንደሚሸሸው መንግስት ቀደም ብሎ ቢመርም እንኳን እውነቷን ቢያስቀምጥ የሐሰት ወሬዎች ሊዛመቱ አይችሉም። መንግስት ግን በጊዜው ማድረግ ያለበትን ስለማያረግ ብዙ ጊዜ ለሆነ ዳተኝነት ያለ ይመስለኛል። ለምን እንደሆነ ባላቅም የሐሰት ወሬዎች የሚዘጋጁበት ተረግዘው የሚወለዱበት እድሜ ይሰጣቸዋል እና ስለዚህ እሱን መንግስት ማቆም ያለበት ይመስለኛል። ማቅረብ እንኳን ባይችሉ መረጃውን በአሁኑ ጊዜ መረጃ የለንም መረጃ ሲኖረን በዚህ ሰዓት ውስጥ በዚህ ጊዜ ውስጥ በዚህ ቀን ውስጥ ይሄን እናቀርባለን፣ እስከዛ ድረስ ግን እባካችሁ ተረጋጉ የሚል መልእክት በአስቸኳይ አቅርቦ ከመሳሳት ይልቅ ማለት ነው እና ተሳስቶ ይሄን ያልነው ትክክል አይደለም፣ ይሄን ያልነው ትክክል አይደለም እየተባለ ሁለት ሶስት አራት ጊዜ ሲስተካከል መንግስትም ደግሞ አመኔታ ያጣል። በቅርብ ጊዜም ያየነው ነው እና ይሄ መስተካከል አለበት። ግን ደግሞ ይሄንንም ካልኩኝ ወዲያ መንግስትም ሆነ የዜና ተቋማት ቮይስ ኦፍ አሜሪካንም ጨምሮ ሲኤንኤንንም ጨምሮ በዓለም ዙሪያ ትልቅ የሚባሉት እነ ቢቢሲም ጨምሮ ሊሳሳቱ ይችላሉ። አሁን ባለንበት ዘመን የተሳሳተ መረጃ ከብዙ አቅጣጫ ይመጣል። አንዳንዱ መረጃ የእውነተኛ መስሎ ምሎ ተገዝቶ የሚያቀርብ ሰው አለ፣ የራሱን ሀሳብ በውሸት ለማስተጋባት የሚፈልግ ከዛም ደግሞ አልፎ ቴክኖሎጂን ተጠቅሞ ያንን ቴክኖሎጂ አንድን ነገር እውነት አስመስሎ ለዜና ተቋማት ለጋዜጠኞች ሰጥቶ እነሱን እንደ ማኖ ማስነካት እነሱን እንዲሳሳቱ የማድረግም ደግሞ ስራ እየተሰራ ነው። አሁን ይሄ ዲፕ ፌክ ቴክኖሎጂ የሚባል አለ። ፕሬዚዳንት ኦባማን አንድ የሆነ ቪዲዮ አለ፣ እኔም አውጥቸዋለሁ። እዛ ላይ ፕሬዚዳንት ኦባማን ከእሳቸው አፍ ሊወጣ የማይችሉ ጸያፍ ነጋሮችን እያነጋገሩ ልክ እሳቸው ምስላቸው የእሳቸው አይደሉም ማለት በማይቻል ሁኔታ ምክንያት ምስላቸው አፋቸው የተነቃነቀ እሳቸው በለመዱት የእጅና የአፍ አስተላለፍ ያቀርቡታል። እና ይሄ ዲፕ ፌክ ይባላል። እና እንደዚህ ባለበት ዘመን ውስጥ ነው የምንኖረው። ሰዎችን ባልና ሚስትን ለማጣላት ዲፕ ፖርን የሚባል ነገር አለ። ያልሆነ አይነት ቪዲዮ ሰርተው ባል ሚስቱን እንዴ ይሄማ እሷ ነች፣ ይሄማ እሱ ነው ማለት እንዲችል አርገው የሚቀርብ የፌክ ቴክኖሎጂ አለ፣ የሀስብ ቴክኖሎጂ አለ። ይሄ ሁሉ ባለበት ዘመን ጋዜጠኞችም መንግስትም ሊሳሳት ይችላል። ግን ዋና ቁም ነገሩ ከተሳሳተ በኋላ በአፋጣኝ በተቻለ መጠን ማረሙ ላይ ነው። እና መንግስት አይሳሳትም ማለት አይደለም። ግን አሁን ጠያቂው አቶ ኪዳኔ እንዳሉት ሆን ተብሎ የሚባለው ነው እኔ የማምነው መንግስት ውስጥም የሆኑ አካሎች ይዘባሉ። አንዳንድ አካሎች የራሳቸው ከመንግስት አቋም የተለየ የተጻረረ ተንኮል የያዙ አካሎች አሉ እና ይሄ ሲደረግ መንግስት ቶሎ ብሎ ያንን የማስተካከል ራሱን የማረም ግዴታ አለበት። ከዚህ በተረፈ ግን እኔ በአሁኑ ጊዜ በተለይም አሁን በለውጥ ጊዜ ያለውን መንግስት ሆን ብሎ የሚለው ወደዛም የሚያሳይ መረጃ አላገኘሁኝም። ነገር ግን በአሁን በለውጥ ውስጥ ስንሄድ ያንን ለውጥ ለማደናቀፍ ትልኮ ያላቸው አካላት መንግስት ውስጥ ሆነው መንግስት ያልሆነ ኢንፎርሜሽን መረጃ እንዲሰጥ ባልሆነ መረጃ እርምጃ እንዲወስድ የሚያደርጉ ኃይሎችም እንዳሉ እሱን በእርግጠኝነት መናገር እችላለሁ። እሺ፣ አድማጭ መስመር ላይ አሉ። አቶ አለማየሁ ተፈራ ሀሎ። አቤት። እሺ፣ ጥያቄው ጥያቄውን ያቅርቡ። እሺ፣ የእኔ ጥያቄ የፈጠራ ወሬን የስርጭት ሁኔታን በተመለከተ ነው። በተለይ በእኛ ሀገር ሁኔታ፣ በኢትዮጵያ ሁኔታ የፈጠራ ወሬ በብዛት የሚሰራጨው በማህበራዊ ሚዲያ ነው ወይስ ሰው እርስ በርሱ በሚያደርገው በአንደበቱ በሚያደርገው ወሬ ነው? ጥናት ካለ የትኛው ነው የስርጭት አድማሱ ከፍተኛ የሚለውን ማወቅ ፈልጌ። እሺ በጣም አመሰግናለሁ አቶ አለማየሁ ለተሳትፎ። አቶ ዳኛቸው፣ ይሄ እንግዲህ ከማህበራዊ መገናኛ ብዙኃን መምጣት ጋር ተያይዞ መሰለኝ አደለ? ስርጭት የበዛው አዎ፣ ደባዊ የሆነ ጥናት እኔ አላየሁኝም፣ ነገር ግን እንዲሁ ስገምት የማህበራዊ ድረገጾች ይሄ በቴሌፎን ቴክስት ማድረግ፣ ኢንተርኔት ላይ በፌስቡክ፣ በትዊተር፣ በዩቱብ መነጋገር ከተጀመረ በኋላ ነው በዚህ ፍጥነት ይሄ ኤክስፖኔንሻል የሚሉት ይሄ በድርብ ድርርብ የሚያድግ የሀሰት መረጃ መስፋፋት የጀመረው ከዚህ ሶሻል ሚዲያ የሚባለው ማህበራዊ ድረገጾች እና ሌሎች ከወጡ በኋላ ይመስለኛል ይሄ ግለሰብ አንዱ ለአንዱ እየነገረ የሚለው በጣም ዝግ ያለ ሂደት ያለው ነው እና ከሱ በመቶ ሺህ እጥፍ የሚሆን አይነት ፍጥነት የመጣው ይሄ በማህበራዊ ድረገጾች በቴክስት በሌላም በሌላም በኩል መነጋገር ከጀመርን በኋላ ነው ብዬ የማምነው። ምናልባት እንደው አድማጮቻችንን በየውይይታችን መሀል ማስታወስ ያለብን የአንድ ግለሰብ መረጃ የማግኘት የመጠቀም፣ ወይም መረጃ የማስተላለፍ መሰረታዊ ሰብኣዊ መብቱ መሆኑን፣ ይሄ ተለይቶ መታየት አለበት። ከውሸት ዜና ስርጭት፣ ከስም ማጥፋት ተለይቶ መታየት ያለበት ይመስለኛል። እንዲሁ ለማስታወስ ያህል ነው። አንድ ሁለት የመጡ የአድማጮች ጥያቄዎች አሉ። አከታትዬ ላሰማሁት እና ምናልባትም ቀደም ሲል ከሰጧቸው መልሶች ጋር ሊያያዙ ይችላሉ። አቶ ዳኛቸው ጥናት ስለኝ ቪኦች ፌክ ኒውስ በአሁኑ ሰዓት በእኛ ሀገር በሶሻል ሚዲያ በተያያዘበ ሁሉም እንደፈለገ መልእክት እያሰራጨ ትልቅ ችግር እየፈጠረ ነው እና ይህ ነገር ከህግ አንጻር እንዴት ይታያል? ወይስ እንደፈለግን አድርገን የምንቀመጥበትና ውጤቱንም እግዚአብሔር ይስጣችሁ ተብሎ በፓርላማ እንደ ተለቀቀ ብቻ የሚታይ ነው? እባካችሁ እስኪ ይህን ነገር ከባለሙያው ጠይቃችሁ በቂ መልስ እንድሰጡን ነው። አመሰግናለሁ። አድማጮቻችን፣ ዛሬ ሰፋ ያለው ዝግጅታችን የሐሰት ወይም የፈጠራ ወሬ እያስከተለ ያለውን ጣጣ እንዲሁም ማርከሻውን የፈጠራ ወሬ ሰለባ እንዳንሆን ምን ማድረግ እንዳለብን ጭምር በሚያስረዱ ቁም ነገሮች ላይ ላተኮረ ቅንብር ሰጥተናል። ጥያቄዎቹን የሚመልሱልን የመረጃ ቴክኖሎጂ ባለሙያው አቶ ዳኛቸው ተሾመ ናቸው። እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ እንጋብዛለን። ሰላም፣ ዜዎች እንደምናላቸው በመንግስት ወይ በፓርቲ ደረጃ ያሉ በግልጽ የጥላቻ ቅስቀሳን በሰዎች ተመስለው ማለትም ሰዎችን ቀጥረው በደሞ ይሄንን ቅስቀሳ ያደርጉ እንደነበር ለማንም ግልጽ ነው። እኔ አንድ ሰውም አጋጥሞኛል፣ በዛው ተቀጥሮ የሚሰራና እነኚህ ወይ በድርጅት ወይ በመንግስት ደረጃ ይሄንን ሲያደርጉ መክሰስ አይቻልም ሆነ። ለምን? ይሄ አደገኛነቱን የታወቀ ነው እና እነኝህን ሰዎች ወይም ድርጅት መክሰስ አይቻልም ወይ ወይ በኢንተርናሽናል ኮርት ወይም ደግሞ በአገር ውስጥ በህገ መንግስታችን መሰረት። ስዩም አጽባሀን ከቨርጂኒያ አመሰግን። ጥና ስለኝ ቪኦኤ ፌክ ኒውስ በአሁኑ ሰዓት በእኛ ሀገር በሶሻል ሚዲያ በተያዘበ ሁሉም እንደፈለገ መልእክት እያሰራጨ ትልቅ ችግር እየፈጠረ ነው እና ይህ ነገር ከህግ አንጻር እንዴት ይታያል ወይስ እንደፈለግን አድርገን የምንቀመጥበትና ውጤቱንም እግዚአብሔር ይስጣችሁ ተብሎ በፓርላማ እንደተለቀቀ ብቻ የሚታይ ነው? እባካችሁ ውስጥ ይህን ነገር ከባለሙያው ጠይቃችሁ በቂ መስ እንድሰጡን ነው። አመሰግናለሁ። አቶ ዳኛቸው እንግዲህ ጠቅላይ ሚኒስትር አብይ አህመድ ናቸው በቅርቡ እግዚአብሔር ይስጣችሁ ከሞቀ ቤታችሁ ጭቁጭ ብላችሁ የምታምሱን ብለው የተናገሩት ቁጣቸውን ለመግለጽ ይመስለኛል። ያንን የተናገሩት ምን መደረግ አለበት በህግ የሚለውን እርግጥ እኛ አናውቅም። ድርጅቶች ቀጥረው ሰዎችን ለዚህ ጉዳይ አሰማርተው እንደሆነ ቮይስ ኦፍ አሜሪካ መረጃ የለውም። ማንኛውም ድርጅት የፖለቲካ ድርጅት ቀጥሮ ሰዎችን አሰማርቶ ያሰራ እንደሆነ እኛ መረጃ የለን። እሺ፣ አመሰግናለሁኝ እንግዲህ ዴሞክራሲ ስንል ዴሞክራሲ ዋጋ የሚያስከፍል ስርዓት ነው። የሰዎች የመናገር መብትና ደግሞ ግዴታቸው አለ። አንድ ሰው በምሳሌ ሁልጊዜ የሚቀርብ ሲኒማ ቤት ውስጥ ሆኖ እሳት እሳት እሳት ብሎ ቢጮህ፣ ሰውን ለማስደንገጥ ይሄ ፌክ ኒውስ ነው፣ ሆክስ ነው የሚባለው። ይሄ ቅድም ካልኩት ውስጥ እና ቢጮህ እና እዛ ውስጥ ያለ ሰው ከተራምሶ ለመውጣት ሲሞክር ሕፃን ልጆችን ረጋግጦ አደጋ ላይ ቢያደርስ ያ ሰው ተጠያቂ ነው። ምክንያቱም እሱ ባረገው እሱ በተናገረው የሐሰት ወሬ ሰዎች ተጎድተዋል፣ በቀጥታ ተጠያቂነት አለው። ነገር ግን ይሄ ሰው ውጭ እየሄደ መንገድ ላይ ሰውዬውን ኦ፣ ከጀርባህ ሱሪህ ላይ እንደዚህ እንደዚህ ቆሻሻ አለ ብሎ ቢለውና ያ ሰው ዞሮ ፈልጎ አቶ ከስብሰባ ሌት እንደሆነ አረከኝ። ሐኪም ነኝ፣ ሆስፒታሌ በጊዜ መድረስ አልቻልኩም። አንተ ባረከው ምናምን ብሎ ይህን ቢል ዋጋ የሚያስከፍል ነገር አይደለም። ምሳሌነቱ ትንሽ ዝቅ ያለ ሊሆን ይችላል። ነገር ግን እሱ ባረገው ነገር ቀጥታ ከፍተኛ አደጋ የሚያመጣ ከሆነ በዛ ቀጥታ ግንኙነት ሊጠየቅ ይችላል። ነገር ግን ሰው የመዋሸት ያለመዋሸት የሞራል ግዴታ ነው እንጂ ያለበት የሕግ ግዴታ የለበትም ሰው ጥሩ የመስራት የህግ ግዴታ የለበትም የሞራል ግዴታ ነው ያለው እና ለዲሞክራሲ የሚከፈሉ ዋጋዎች አሉ እና ለዚህ ነው ዶክተር አብይም ውጭ ሀገር ሆነው ህዝብን ለህዝብ የሚያጋጩ ሰዎችን በምሬት እግዚአብሔር ይላችሁ ያሉት ለህዋት ያሉ ድርጅቶች ምናምን ብሎ ለተባለውም እኔም ያንን ሁኔታ እንደሚፈጠርና ቅድም ያልናቸው እነ ትሮል የሚባሉ የኢንተርኔቱ ግጭት እንዲፈጠር የሚያደርጉ ተቀጣሪዎች እንዳሉ ይነገራል እኔም ያንን እቀበለዋለሁ። ነገር ግን በህግ ደረጃ ምንም ማድረግ እንደማይቻል አውቃለሁኝ። እሱ ላይ በእርግጠኝነት መናገር እችላለሁኝ። በህግ ምንም ማድረግ አይቻልም። የደፈረሰ ሀይቅ ማጥራት የምንችለው፣ እዛ ድፍርስ ውስጥ ሆኖ ሰውን የሚናከሱ አውሬዎችን ማጥፋት የምንችለው ያንን ድፍርስ ያንን ጨለማ እኛ እንደ ግለሰብ ስናጠዳው ነው እና ይሄንን ለማድረግ የግለሰቦቹ ተጠያቂነት ነው። እኛ እያንዳንዳችን እንደ ኢትዮጵያዊ ይሄንን ፌክ ኒውስ አይተን መርምረን የሆነውን ካልሆነው ለይተን ስናደርቀው ነው። ይሄንን አላቀባብልም፣ እኔ የሀሰት ወሬ አቀባባይ አልሆንም ብለን እምቢ ስንል ነው ሁላችንም ሊቆም የሚችለው እንጂ በህግ አይደለም ሊቆም የሚችለው በህሊና መርማሪነታችን እውነትን በመፈለጋችን ስንፍናን ከላያችን ላይ ስናገልና አንድን ነገር ልክ እንዳየን መብላት ስናቆም አጣርተን ከዚህ ዛም ጠይቀን ምንጩን አይተን፣ እንደዚህ እንደዚህ ያሉ ነገሮች ናቸው መቆጠር ያለባቸው። እስካሁን ድረስ እንግዲህ የተወያየ ነው ስለ ፌክ ኒውስ ወይንም የፈጠራ ወሬ ነው። ፈጠራ ነው የተባለው ወሬ ፈጠራ ያለ መሆኑ የሚረጋገጥበትም መንገድ አለ። እርስዎ እንደነገሩን እውነትን ፍለጋ ብለው ለአሉባልታ እልባት ለመስጠት ስለወሰዱት አንድ እርምጃ ከአንድ ወር በፊት ነበረ እየገለጹልኝ። ያኔም መጥተው ሊያስረዱ ተዘጋጅተው ነበር። ነገር ግን ሀሳቦን ቀይረው አሁን ነው ሀሳቡን ሊያካፍሉ ፈቃደኛ የሆኑት ስለ ብርጋዴር ጀነራል አሳምነው ጽጌ ከአማራ መገናኛ ብዙሀን ጋዜጠኛ ጋር ስላደረጉት ውይይት ነው። እሳቸው ደውለው ከጋዜጠኛው ጋር ያደረጉት ምልልስ ላይ በጣም ብዙ ሀሳቦች ቀርበዋል። ከማህበረሰቦች ማህበራዊ መገናኛ ብዙሀን ላይ ውሸት ነው የሚሉ ነበሩ። ተቆራርጦ ተቀጥሎ ነው አልሆነም የሚሉ የእሳቸው ድምፅ አይደለም የሚሉ ሁሉ አሉ። የመገናኛ ብዙሀን ሁሉ ፕሮግራሞች ሰርተውበት ትንታኔ የሰጡበት ጉዳይ ነው እና እርስዎ ደግሞ ይሄንን በባለሙያዎች አረጋግጫ አለው ብለው ገልጸው ነበረና፣ መጀመሪያ ግን እስቲ እንገሩኝ አሁን ለምን ከአድማጮቻችን ጋር ለመጋራት አሁን ለምን ፈቃደኛ ሆኑ? አዎ ትክክል ነው። ወይዘሮ ትዝታ መጀመሪያ የዛሬ ወር በላይ ወዝ ወር ተኩል ገደማ ሪፖርቱ ሲደርሰኝ በቀጥታ ለማውጣት ተነጋግረን ነበረ። ፈቃደኛ ነበርኩ። ከዛ በኋላ መንግስት የወሰዳቸው አንዳንድ እርምጃዎች አልጣሙኝም ነበረ፣ አልጣሙኝም መፈንቅለ መንግስት ነው ከማለቱ ጀምሮ ጀነራል ሳረንም የተገደሉት በዚሁ ጀነራል አሳምነው በሚመሩት መፈንቅለ መንግስት ነው የሚለውም ነገር ስላልተዋጠልኝ ሕሊናዬ ተቀባይነት ስላልነበረው፣ ከዛ በኋላ ደግሞ አንዳንድ አማራን ማደራጀት ላይ ያሉ ኃይሎች እነ አብን፣ ሌሎችም ደግሞ የአስራት ቴሌቪዥን ላይ የሚሰሩ በኋላ ደግሞ የባልደራስ አባሎችና መሪዎችም ላይ የተደረገው እርምጃ መፈንቅለ መንግስት የተባለውን እንደ ፕሪቴክስት እንደ ማስመሰያ ተደርጎ የተወሰዱ እርምጃዎች ያሉ ስለመሰለኝ በጣም ከፋኝ። ይሄ በጣም ስላልተዋጠልኝ ይሄንን መረጃ ለማቅረብ አልፈለግኩም ነበር በዛ ሰዓት እና አሁን ለምን ይሄን ለማድረግ ፈቀድክ ለሚለው አሁን ሁኔታዎች ግልጽ እየሆኑ ምርመራም እየተደረገ በዛን ጊዜ በእኔ አመለካከት በህገወጥ መንገድ የታሰሩ ብዙ ሰዎችም ስለተፈቱ፣ አሁንም ምርመራ ላይ ያሉ ሰዎች እንደሚፈቱ ተስፋ አለኝ። ይሄ የተደራጁ አማራ ድርጅቶችና ግለሰቦችም ላይ የሚደረገው የሚወሰደው እርምጃ እንደሚቆም ተስፋ አለኝ እና በዛ ምክንያት ነው ያረግኩት ይሄንን እና እኔ ይሄንን አስመርምሬ ያለው ለጅትመት በሆነ ለሀያ አንድ አመት ዲጂታል ምርመራ ፎረንሲክ ውስጥ የተካፈለ ድርጅት ዲጂታል ፎረንሲክ ኤክስፐርት በሚለው አስመርምሬ ውጤቱን ይኸው ለእናንተም ልኬላችኋለሁ። ድርጅቱንም አግኝቶ ማነጋገር ሪፖርቱንም ያው ለእናንተ ስልቻችኋለሁ ሰው መከታተል ይችላል። አቶ ዳኛቸው በመሀል ላይ ለአድማጮች ስለምን እንደምንወያይ ለማስታወስ ድምጻቸውን ላሰማ፣ እኛም ሰራጅተን ስለነበረ በአሜሪካ ድምጽ ራዲዮ ከጋዜጠኛው ጋር ያደረጉትን ውይይት ብርጋዴር ጀነራል አሳምነው ላሰማ ለአድማጮች ቢሮ እርምጃው ስለ ምን ዝርዝሩ ምንድን ነው? ነገረኝ ነው እንግዲህ በአዲፕ አመራሮች ላይ ኦረዲ የህዝቡ ሰላማዊ እና የመኖር መብቱ ጥያቄ ውስጥ ስለገባ የህዝብ ጥያቄ ደግሞ ማንሳት በመቸገራቸው አትሊስት የህዝቡን ጥያቄም በመቀልበሳቸው ያው በድርጅቱ አመራሮች ላይ ኦረዲ እርምጃ ተወስዷል። እንዳስደነግጠው እዚያ አካባቢ ሶሳይቲው ወደ ቤቱ እንዲገባ የአካባቢ የጸጥታ ኃይል እና ሚሊሻ ደግሞ ራሱ እንዲቆጣጠር ትላለ። ወደ ቤት ሁሉም ባህር ዳር በተለይ ሁሉም የሚሰጠው መመሪያ እንዲጠብቅ ከጸጥታ ቢሮ ካሜራ ወይ እንላክ ላክ ገስታ ውስ ቀደም ብዬ እንዳልኩት አቶ ዳኛቸው በዚህ ድምፅ ቅጂ ላይ በጣም ብዙ ውዝግብ ተሰምቶ ነበር። እርስዎ ግን ካሊፎርኒያ የሚገኝ የድምፅ መርማሪ መስሪያ ቤት ጋር ልኬ አስመርምር ያለው ብለዋል። እስቲ የተመረመረበትን ሂደት ቢገልጹልን። መጀመሪያ አዎ፣ እንግዲህ የተመረመረበት ሂደት ይሄንን የድምፅ ቅጂ ለዲጂታል ፎሬንሲክስ ኤክስፐርት የሚባል ሀያ አንድ አመት ተለምዶ ባለው የታወቀ ተቋም ላኩላቸው። ከሱ ጋር ተያይዞ ጄኔራል አሳምነው የተናገሯቸው ረዣዥም ቃለ መጠይቆች እና በየቦታ ያደረጓቸው ስፒቾችንም አብሬ አያይዤ ይሄንን እስቲ እየተነካካ ነው ወይ ቃላቶች ከልዩ ልዩ ንግግሮቻቸው ተሰብስበው ተገጣጥመው ከዚህ በሪፖርተሩ ቴሌፎን ላይ አብሮ የገቡ ናቸው ወይ ወይንስ፣ ይሄ ሀቀኛ መረጃ ነው መርምረው እንዲያዩ አድርጌ ላኩላቸው ማለት ነው። በላኩላቸው በሶስት ነው በአራተኛው ቀን ጁላይ ፎር ላይ ውጤቱን ላኩልኝ እና ውጤቱን የላኩልኝ ውጤቱንም ልኬላችኋለሁ። እንግሊዝኛ ወደ አማርኛ ተተርጉሞ አለ። እሱንም ላነበው እችላለሁ። በኋላ እሱ ደረሰኝ ማለት ነው። እና እሱ እንደደረሰኝ፣ ያው ከእናንተ ጋር ተነጋግረን ይሄንን ለህዝብ ይፋ ለማድረግ ወስኜ ነበር። እስቲ አንብቡልን። መርማሪዎች ምን ላይ ደረሱ? አዎ፣ መርማሪዎቹ የደረሱበት ሪፖርት ይኸውና፣ ምን ይላል? ስማቸውን ይጠቅሳል። ዲጂታል ፎረንሲክ ኤክስፐርት ይልና፣ በአማርኛ ትርጓሜውን ነው የማነበው። ይህ የዲጂታል ፎረንሲክ ኤክስፐርትስ የድርጅቱ ስም ነው። ዲጂታል አሻራ መርማሪ ባለሙያዎች ሙያዊ አስተያየት ነው። ሪፖርተሩና ሟች አሁን በቅንፊልና ተናጋሪው የሚባሉት የተቀረጹት በአንድ ጊዜ በተመሳሳይ ጊዜ ወይም አንድ ላይ ነው ወይም የሁለቱም ድምፅ እንደገና ተቀርጾም ከሆነ የተቀረጸው በአንድ ጊዜ ወይንም አንድ ላይ ሊሆን ይችላል። ያልተቋረጠ ወይም የተያዘና ተከታታይ ኢኤንኤፍ ይላል። በእንግሊዝኛ የእንግሊዝኛ አባባል ምህጻር ነው። በእንግሊዝኛ ኢኤንኤፍ ማለት ኤሌክትሪካል ኔትወርክ ፍሪኮንሲ ማለት ነው እና የኤሌክትሪክ ትስስር ኔትወርክ ሞገድ አለ ይላል ያልተቋረጠ የኤሌክትሪክ ትስስር ኔትወርክ ሞገድ አለ። የድምፁ ሂደት የተሰባበረ አይደለም። ይህ ማለት ለእኛ በተላከልን የተቀረጸ ድምፅ ላይ ሪፖርተሩና ተናጋሪው የተቀረጹት በአንድ ጊዜ፣ በተመሳሳይ ጊዜ ወይም በአንድ ላይ መሆኑን ያረጋግጣል። በሌላ በኩል ደግሞ የኤሌክትሪክ ትስስር ሞገድ ኢኤንኤፍ እንዳይቆራረጥ ለማድረግ ሪፖርተሩ መጠይቆቹን ተገቢ ጊዜያቸውን እየጠበቀ የተናጋሪውን ቀድሞ የተቀረጸ ድምፅ እያጫወተ ቀርጾ ሊሆን ይችላል። የሪፖርተሩ ድምፅ ከተናጋሪው ድምፅ ጋር እየተቆራረጠ አልተቀጣጠለም ይልና የድምፁን ሞገዶች በምስል ያሳያል። ሂደታቸውን ማለት ነው። ፍሪኮንሲ የሚባለውን በሙሉ አንድ ላይ ከዛ ይቀጥልና ሁለተኛ ይልና፣ ይህ የዲጂታል ፎረንሲክ ኤክስፐርት የድርጅቱ ስም ነው። ዲጂታል አሻራ መርማሪ ባለሙያዎች ሙያዊ አስተያየት ነው። ምንጩ ላይ ለማስተካከል ወይም ለመቀማመር ተብሎ በእጅ የተከናወነ ስራ የለም አንዱን ድምፅ ከሌላኛው ላይ ማስኬድን፣ ወጥነት የሌላቸው የድምፅ ውጣ ውረድ አይነቶችን ቆርጦ መቀጠልን ወይም መሰል ለማጭበርበር ተብሎ የተፈጸመ የአርት ኦት ስራ የለበትም፣ ይላል በእንግሊዝኛ ኢት ኢዝ ፕሮፌሽናል ኦፒኒየን ኦፍ ዲጂታል ፎሬንሲክ ኤክስፐርትስ ዳት ሶርስ ሃዝ ናት ቢን ማኒፕሌትድ ኔር አር ኖ ቴል ቴል ሳይንስ ኦፍ ኤዲቲንግ ኢንክሉዲንግ ክሮስ ፌድስ ኢንኮንሲስተንት ዌቭ ፎርምስ ክሊፕስ ኦር ኦደር አኖማሊስ ይላል። ሶስተኛ ይልና በመጨረሻም ሪፖርተሩ ያወጣው የተቀረጸ ድምፅና የቀረቡት ሁለት ናሙናዎች ተመሳሳይ ወይም አንድ መሆናቸውን የዲጂታል ፎሬንሲክ ኤክስፐርት የድርጅቱ ስም ነው። ይላል ዲጂታል አሻራ መርማሪ ባለሙያዎች ሙያዊ አስተያየት ያረጋግጣል። የተቀረጸውን ድምፅ አሻራ የሚያሳየውን ሞገድ ሂደት የሚያመለክቱ ምስሎች ከታች ምስሎች ያሳያል። ስፔክቶግራምስ በተለይ የተከበቡትን ሞገዶች ያመለክታል ብሎ ስዕሉ ላይ የተከበቡ ሞገዶች አሉ። ጠቃሚ የሆኑ ሞገዶች ያመለክታል። ከተናጋሪው ድምፅ ጋር የተቀላቀሉ ሌሎች የጀርባ ባክግራውንድ የሚባሉ የጀርባ የድምፅ ሞገዶች ከጊዜ ወደ ጊዜ አነስተኛ ለውጦችን ቢያሳዩም፣ ዋናዎቹ ነጥቦች እንዲሁም ቁልፍ በሆኑት ሞገዶች መካከል ያሉት ክፍተቶች ግን አሉ ይላል እዚህ ላይ Uh, finally, it's the professional opinion of digital forensic experts that the speaker's voice in the reporter's recording and the two sample recordings match. Mm -hmm. Please see the spectrograms of audio fingerprints with the significant frequency circled. There are other background frequencies mixed in, and a speaker's voice has minor changes from day to day. But the main points exist, as well as the space between the key. ፍሪኮንሲስ ብሎ ይቀጥልና ፍሪኮንሲዎቹን በስዕል ያሳያል ማለት ነው። ይሄ ነው የደረሰኝ ሪፖርት፣ ዝርዝር ነው ያቀረብነው። ምናልባትም ድረ ገጻችንም ላይ እርስዎ የሰጡንን መረጃ እናወጣለን፣ ህዝቡን እንዲመለከተው። በአጭሩ ግን ቴፑ ላይ የተቀረጸው ምንም የተነካካ የተጭበረበረ ነገር ሳይሆን ትክክለኛ መረጃ ነው የሚል ነው የሰጡት። ትክክል ነው። ትክክል ነው። ለእኔ እዚህ ሀገር ቢዮንድ ሪዝነብል ዳውት፣ ከምክንያታዊ ጥርጣሬ በላይ በሆነ መንገድ መልስ ሰጥቶኛል። ለእኔ መልሱ በቂ ያልሆነላቸው ሰዎች ወስዶ ማስመርመር ይችላሉ፣ እናንተንም ጨምሮ፣ ቮይስ ኦፍ አሜሪካንም ጨምሮ። እዚህ ላይ አንድ ጊዜ ቢፈቀድልኝ ማለት የሚፈልገው ጀነራሉ ከዚህ ከጋዜጠኛው ጋር የተነጋገሩት ድምፁ ሰማኒያ ሰባት ቃላቶች አሉት በጠቅላላ ከሰማኒያ ሰባት ውስጥ ጀኔራሉ የተናገሯቸው ከስልሳ አምስት እስከ ስልሳ ስምንት ቃላቶች ናቸው። እነኚህ ቃላቶች ከየቦታው ተሰባስበው ድሮ ከተናገሩት ስፒች እንደዚህ እንደዚህ ብሎ የሚሉ ግለሰቦች ይሄንን ወስደው ከዚህ ስፒች ይሄ ወጣ፣ ከዚህ ስፒች ይሄ ወጣ ብለው ማቅረብም ይችላሉ። እኔ እንግዲህ የምችለውን እንደ አንድ ግለሰብ አይምሮውን እየመረመረ ከሊናው ጋር ታርቆ እንደሚኖር ሰው እውነትን ለማጋለጥ እውነት እንዲወጣ እማደርገውን አድርጌያለሁኝ። የቀሩ ሰዎች እኔ ያደረኩትን የሚተቹ ወይም ደግሞ የኔን ሞቲቭ ልቤን መመርመር የሚፈልጉ ሰዎች ካሉ ራሳቸውን ልብ ይመርምሩ እና እውነቱ ላይ ይድረሱ። መንግሥትም ግዴታ አለበት እውነቱን ማቅረብ ለሕዝብና የዚህን ሁኔታ መፈንቅለ መንግስት የተባለውን ምን እንደተፈጠረ ለሕዝብ ማቅረብ ግዴታ አለበት ለማለት ፈልጋለሁ። እሺ። በጣም ነው የማመሰግነው። እንደው በዚህ ላይ ለማጠቃለል እንድናጠቃልል እንግዲህ አጠቃላይ ስለ ፌክ ኒውስ ወይንም የፈጠራ ወሬ ስናወራ እውነት ሆኖ ውሸት ነው የሚባልም አለ። እሱም የሚረጋገጥበት ሁኔታ አለ፣ በቴክኖሎጂም ቢሆን ወይንም ደግሞ እርስዎ ቀደም ሲል የገለጹት ለምሳሌ ማርከሻውን ሲገልጹ ስለ ጋዜጠኝነት ሙያ ነበር የሚገልጹት። ምንጩ መመርመር አለበት፣ መረጃዎች ከተለያዩ አካባቢዎች ከአንድ ቦታ ብቻ ሳይሆን የሚያመሳክሩ መረጃዎች መኖር አለበት፣ እውነታው መረጋገጥ አለበት ብለው ሲያስረዱ የነበረው ትክክለኛ የጋዜጠኝነት አሰራርን ነው። አይደለም እንዴ? እዚህ ላይ አስተያየቱን እና እናጠቃልላለን። ልክ ልክ ነው። ትክክለኛ የጋዜጠኝነት አሁን በሚያሳዝን ሁኔታ ይሄ ሶሻል ሚዲያ የሚባለው ከመምጣቱ በፊት እናንተ ነበራችሁ። ቺፍ ኤዲተር አለ፣ ማኔጂንግ ኤዲተር አለ። ታዩና ትመረምሩና ያለውን መስፈርት ሁሉ በዛ ላይ አስፍራችሁ ይሄ ይውጣ፣ ይሄ አይወጣም፣ የትክክለ ምርምራችሁ ታቀርባላችሁ። አሁን በእናንተ ፋንታ እንደ ማኔጂንግ ኤዲተር አንድ ነገር አንቺ ከመመርመር ፋንታ አሁን ኤዲተሩ ዲጂታል ሆኗል። አልጎሪዝም ሆኗል። ይሄ ቀመር በዲጂታል በሶሻል ሚዲያ ላይ ዲጂታል ኤዲተር እናንተን ሪፕሌስ እያረጋችሁ ነው። ይሄ ዲጂታል ኤዲተር ህሊና የለውም፣ ሞራሊቲ የለውም፣ ከስራ አይባረርም ወይ አይከሰስም። የፈለገውን በሰበሰበው ቅድም የተናገርነው ፊልተር በብል በሚለው የሰውን ፕሮፋይል ሰብስቦ ባወጣው መሰረት ለሰው የሚቀርበውን ያቀርባል። እና ዲጂታል ኤዲተር እናንተን ሪፕሌስ እያደረጋችሁ እና ሞራልን፣ ተጠያቂነትን፣ ህሊና የመመርመርን ነገር ሁሉ እያወጣው ሄዷል። እና እሱ ነው የሚያሳዝነው። እሱን ለማስተካከል እያንዳንዳችን የመመርመርና እውነቱ ላይ ለመድረስ ስንፍናችንን ማስወገድ እና የተሻለ ጥረት ማድረግ ይኖርብናል። ይሄ ነው ፌክኒውስን የሐሰት ወሬን በተለይም በኢትዮጵያ ውስጥ ትንሿ ቃል ትንሿ አረፍተ ነገር አንድ ሰው ውስጥ ወጣች የተባለችው ህዝብን በከፍተኛ ደረጃ ልክ ቅድም እንደ ጠቀስ ነው ምያንማር እንደተደረገው፣ ቦዝኒያ እንደተደረገው፣ ሌሎች አካባቢ እንደተደረገው እልቂት የሚያመጣበት ዘመን ላይ ስላለን በጣም እንጠንቀቅ። ሩዋንዳ ኢትዮጵያ ውስጥ እንዳይመጣ ሚያንማር ኢትዮጵያ ውስጥ እንዳይመጣ እና እግዚአብሔር ይጠብቀን። እግዚአብሔር ህሊናችንን እንድንመረምር ልቦናችንን ያስተካክልልን ማለት ነው የምፈልገው። እሺ፣ አቶ ዳኛቸው ተሾመ በግል የሚሰሩ የአይቲ ባለሙያ፣ ስለ ጊዜው እጅግ አድርጌ ያመሰግናለሁ። ሰፊ ጊዜ ነው የሰጡን። በአድማጮቻችን ስም አመሰግናለሁ። እኔም በጣም አመሰግናለሁ ከአዲስ አዲስ አበባ ጥያቄ ላኩልን። አቶ ደረጀ ጂኤም ይባላሉ። ብዙ ጊዜ የጥያቄው መልስ ዝግጅታችን ተሳታፊ ናቸው። አመሰግናለሁ። የአቶ ደረጀ ጥያቄ በአገራችን አሁን ኢትዮጵያ ውስጥ የፈጠራና የተጋነኑ ወሬ ጥላቻዎች፣ አለመግባባትና ግጭት እንዲስፋፋ እያደረጉ ነው። ህዝቡ አብሮ የመኖር አብሮ አገሩን የመገንባት ፍላጎት አለው። ፖለቲከኞች በተለይም አገር ውስጥ እና በውጭ አገር የሚኖሩ አክቲቪስቶች፣ ጋዜጠኞች ነን ባዮች ያለምልም ይሉኝታ ኃላፊነት በጎደለው መልኩ ህዝቡን በፈጠራ ወሬ እያመሱት ነው። በሀሳብ የሚለያቸውን የፖለቲካ ቡድን ወይንም ግለሰብ ስብእና በማግደፍ እንዲጠላላና ዋጋ ቢስ እንዲሆን ለማድረግ ያለ ርኅራሄ የጥላቻ ወሬ ይነዛሉ። በጣም የሚያሳዝነው አብዛኞቹ ማለት ይቻላል ስለ ሀገር ስለ ህዝብ ደንታ የላቸውም። በሀሳብም የሚለያቸውን መሪዎች ሲነቅፉና በውሸት ሲወነጅሉ የሀገርን ጥቅምና ህዝብ ማዕከል በማድረግ ሳይሆን ለራሳቸው ሲሉ ነው በማለት ይገልጻሉ። አቶ ደረጀ እንግዲህ ቀደም ብሎ አቶ ዳኛቸው የመለሷቸው በርካታ ጥያቄዎች አሉ። አቶ ደረጀም ከዛ ይከታተላሉ የሚል ተስፋ አለን። እናመሰግናለን ለሁሉ ሰው ተሳትፎ አድማጮቻችን። በዚህ ላይ ዝግጅታችንን እናጠቃልላለን። የተሳተፋችሁትን ጥያቄ በመላክ አስተያየት በመላክ በጥያቄው መልስ ዝግጅታችን ላይ ተሳትፎ ያደረጋችሁትን አድማጮቻችንን በሙሉ እናመሰግናለን ዜር ትዝታንና እንግዳዋን አቶ ዳኛቸው ተሾመን እናመሰግናለን። አድማጮች ስርጭታችንን ለማገባደድ የቀሩን ጥቂት ደቂቃዎች ብቻ ናቸው አሁን لكن لن يكون هناك حدود في <applause> العالم العربي بين العربي والعالم العربي والعالم العربي سعيد አድማጮች፣ አሁን ከመሰናበታችን በፊት ማጠቃለያ ዜና አላሰማ። የአፍሪካ ሕብረትና ኢትዮጵያ በጋራ የሸመገሉት የሱዳን ወታደራዊ መሪዎችና የተቃዋሚዎቹ ድርድር ዛሬ የስልጣን መጋራት ስምምነት ላይ ተደርሶበታል። በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አነሳሽነት የተካሄደው ድርድር ወታደራዊ መሪዎቹና ተቃዋሚዎቹ በጋራ የሚሳተፉበት የአስተዳደር ምክር ቤት ለማቋቋም የሚያስችል ነው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና ሌሎች እንግዶች በዛሬው የፊርማ ስነ ስርዓት ላይ ተገኝተዋል። አወዛጋቢው የናይጄሪያ እስላማዊ ንቅናቄ የተባለው የሺያ እስልምና ቡድን መሪ ሼክ ኢብራሂም ኤልዛክዛኪ ለአጭር ጊዜ ለሕክምና ከተጓዙባት ከህንድ በድንገት ወደ ሀገራቸው እንዲመለሱ መደረጉ ተሰማ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከአፍጋኒስታኑ ታሊባን ቡድን ጋር ሀገራቸው ስለያዘችው ድርድር ትናንትና ከብሔራዊ ጸጥታ አማካሪዎቻቸው ጋር መነጋገራቸውን ዋይት ሀውስ አስታወቀ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ አከበደነኝ ከአቀናባሪ የንጉሡ ታምሬ ጋር በዚሁ እንሰናበታለን። ነገ እሁድ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመልሳለን። ሰላም ደህና እደሩ።